ሰላም፣ እንዴት ዋላችሁ? ከዛሬው ዜና ጋር የሚሰማ አብደላ ከሱሲሌማ ዳጎታ ኳኒ። የጤና ባለስልጣናት በኮቪድ አስራዘጠኝ በጠቅላላ 39 ሰዎች የሞቱ ሲሆን ተጨማሪ ሞት ሪፖርት ዛሬ ተደርጓል። በተጨማሪ አዲስ አስር አዳዲስ ጉዳዮች በአጠቃላይ አንድ ሺ ስምንት መቶ አስራ ዘጠኝ ደርሷል። በጠቅላላ ሶስት ሺ ሶስት መቶ አርባ ስድስት እና አርባ ስድስት ተጠቂ እና አርባ አራት ሞት በውድበሬ ኳኒ ውስጥ ሲሆን ስድስት አዲስ ተጠቂዎች ዛሬ ተመስግበዋል። ገቨርነር ኪምራን ዶስ ለአይዋ አንዛሪ የበጎ ፍቃድ ጭንብላ እንዲለብሱ በለማሳሰቢያ ቪዲዮ መልእክት አስተላልፋ እና ማህበራዊ ርቀት የለማመደው ልብ ወለድ ኮሮና ቫይረስ እንዳይሰራጭ ለመከላከል ሌሎች የጤና እርምጃዎችም ሰጥታለች። አይዋ ባለፈው ሳምንት ከ3600 ተጨማሪ አንቷዊ ጉዳዮች ተመዝግቧል። ከውለ ወር በላይ ትልቅ የአንድ ሳምንት ጭማሪ እንደተሆን ተነግሯል። የሱሱዲ ከተማ ካውንስል ከሲሱዲ አውሮፕላን ማረፊያ ወደ ዴንቨር ዕለታዊ በረራ ለመምጣት ከአየርላንድ ዌስት አየር መንገድ ጋር ለመወያየት ከድምፅ በላጅ ጋር ወደፊት ለመቀጠል ድምፅ ሰጥተዋል። አየር መንገዱ ከጥቅምት አንድ ጀምሮ ከዩናይትድ ኤክስፐርስ ጋር በራዎች ሊያቀርብ ይችላል። የነብራስካ ፓኖክ ትራንስፖርት ስፖርት ለመለወጥ ወይም ስማቸውን ለመቀየር በስፖርት ቡድኖች የተሰጠመ ማስታወቂያዎችን ተከትለው መግለጫ ሰጥተዋል። ከጉባኤ ምክር ቤት የሰጠ መግለጫ አንድ ክፍል ይላል የነባራስካ ባንክ ትሪቭ ይህ ረዘም ያለ ጊዜ ያለፈበት ጊዜ ምድርስ አንድ የባለሙያ ስፖርት ፌዴሬሽን የዘር መንቀጥቀጥ ያስከተለ ጭንብላ በመተብ ነበር እና ሌላ የአሜሪካ ተወላጅ ጭንብላ እንዴት አጸያፊ እንደሆነ እና በእኛ ማህበረሰብ ውስጥ ቦታ እንደሌላቸው የሚመር ነው ብለዋል። የዋሽንግተን ቡድን ዛሬ ሬድ ስኪን ተብሎ አይጠራም ዘረኝነት ተብሎ የሚገለጽ ረጅም ስም ስለሆነ የክሊቭላንድ ህንዶች አረብ ለቡድናቸው ሲባል ስለሚችል የስም ለውጥ እየተወያዩ መሆናቸው አስታውቋል። ባለፈው አመት በአይዋ ጽንስ ያስወገደ ሴቶች ቁጥር ከፍ ብሏል። ተቺዎቹ በስቴቱ አወዛጋቢ ውሳኔ ላይ በፌዴራል የገንዘብ ድጋፍ ከሚደረገው የቤተሰብ ምጣኔ ማህራ ግብር ለመላቀቅ ውሳኔ አስተላልፈዋል። ውርጃዎችን ቁጥር እየቀነሰ ከአስር አመታት በኋላ ባለፈው አመት መንግስት ወደ 3500 በላይ ጽንስ ማውረድ አስመዝግቧል። ያ ካለፈው አመት 25 የበለጠ አድገዋል። ከ208 እስከ 2018 የአይዋ ቁጥር ከፐርሰንት ወደቀ። ካለፈ አመት ጨማሪ ተገኝተዋልን ብለዋል።